የባህል መድረክ በአማርኛ ላይ በስነ ድምፁ ላይ በስነ ምዕላዱ ላይ በስነ አረፍተ ነገሩ ላይ በቃላት አጠቃቀም በጣም በጣም ብዙ ብዙ ለውጦች ናቸው ያሉት። እንግዲህ ጋና ጋርን መጥቀስ ይቻላል። በአዲስ አበባ ዩኒቨርሲቲ የስነ ልሳን መምህርና በቋንቋ ጥናት ጋዜጠኝነትና የኮሚኒኬሽን ኮሌጅ ዲን ዶክተር ዘላለም ሊየው የአማርኛ ቋንቋ በመንግስታት ለውጥ በሚል ባለፈው ሳምንት ባቀረብነው መሰናዶው መጨረሻ ላይ የሰጡን አስተያየት ነበረ። ጤና ይስጥልኝ አድማጮች፣ እንደምን ሰነበታችሁ? በኢትዮጵያ በነበሩት የተለያዩ መንግስታት በሚያራምዱት መርህም ሆነ በወቅቱ በዓለም ላይ በሚታየው የኢኮኖሚ የቴክኖሎጂ እንዲሁም የፖለቲካ አካሄድ ለውጥ ማንኛውም ቋንቋ ከሌላው እንደሚዋስ አዲስ ቃል እንደሚፈጠር እንዲሁም በስፋት ሲነገሩ የነበሩ ቃላቶችም እየተመናመኑና እየጠፉ እንደሚሄዱ በዝግጅቱ ላይ የጋበዝናቸው ምሁራን አስረድተዋል። እንዲያም ሆኖ በአማርኛ ቋንቋ ላይ ህ በክ ን በኝ የመተካቱ ክስተት ምናልባትም በቋንቋው ወደኋላ እየሄድን ሳይሆን እንዳልቀረና ጥናት የሚያስፈልገው ጉዳይ መሆኑን ምሁራኑ አሳስበዋል። በዛሬው ዝግጅታችን ካለፈው ሳምንት ካቆምንበት በመቀጠል በቋንቋ እንግሊዝኛን ቀላቅሎ መናገር የዳበረ ቋንቋ እያለ የተቋማትም ሆነ የአነስተኛ ድርጅቶች ሱቆች፣ ሆቴሎች በእንግሊዝኛ ስያሜ መያዛቸው እንዴት ይገለጻል? በሚሉት እና በሌሎች ነጥቦች ላይ ማብራሪያ የሚሰጡንን ምሁራን ይዘን እናንተ አድማጮቻችን በዚሁ ርዕስ ላይ በዶች በለ የፌስቡክ ገጽ ላይ ያስቀመጣችሁትን አስተያየቶች አካተን ዛሬ ሁለተኛውንና የመጨረሻውን ክፍል ዝግጅት ይዘን ቀርበናል። መልካም ቆይታ። ሌላው ሳነባቸው እኔ የሚጨንቀኛ

ባለፈው ሳምንት ባቀረብነው የመጀመሪያ ክፍል መሰናዶ በርካታ አድማጮቻችን በአማርኛው የፌስቡክ ገጽ ላይ በአማርኛ ቋንቋ ንግግር ላይ የሚታዩትን ግድፈቶች እንዲሁም በአዲስ የሚሰሙ ያሏቸውን ቃላቶችም ሆነ የአነጋገር ዘይቤዎች አካፍለውናል። ለምሳሌ አንድ ለአምስት አደረጃጀት መሰረት የመጡ ለውጦች ናቸው። ጀርባው ይጠና። ሌላ አመለካከት ይዟል። የትራንስፎርሜሽን እቅዱን ለማሳካት ልማታዊው መንግስታችን ለሕዳሴያችን አክራሪ ልማት አደናቃፊ ጽንፈኛ አሸባሪ ጎራህን ለይ ሲሉ ያስቀመጡልን አንድ አድማጫችን ናቸው። ሌላው የፌስቡክ ተከታታይ ቋንቋን ማሻሻል ምን ጉዳት አለው ታካብዳላችሁ እንዴ? ያሉንም አሉ በጥያቄ። ይህ ታካብዳላችሁ የሚለውም ቃል ቢሆን ከቅርብ ዓመታት ወዲህ በስፋት የሚሰማ ቃል ሆኗል። ግን የአማርኛ ቋንቋን ከእንግሊዝኛ ጋር የመቀላቀሉ ሁኔታ ቋንቋችን በመቀጨጩ ነው የሚሉም አሉ። በእርግጥ ይህ ከቋንቋ መቀጨጭ ጋር የተያያዘ ይሆን? በባህር ዳር ዩኒቨርሲቲ የአባይ የባህል ልማት ጥናት ምርምር ማዕከል ዳይሬክተር ዶክተር ሙሉቀን አንዱ አለም እንደሚሉት ምክንያቱ ሌላ ነው። ምናልባትም በሌሎች ስላልተገዛንም ሊሆን ይችላል እንደ ሌሎቹ የሌሎችን ቋንቋ እንደ ትልቅ አድርገን የምናይበት ሁኔታ ይታያል፣ እዚህ ሀገር ላይ ማለት ነው። እና እንግሊዝኛ ዓለም አቀፋዊ ቋንቋ በመሆኑ ምክንያት ብዙ ሰዎች እንግሊዝኛ ቋንቋ በመናገራቸው ሊቅ የሆን ወይም ደግሞ እንደ አዋቂ እንቆጠራለን ብለው የሚያስቡ ብዙ ሰዎች አሉ። ይሄ በተለይ በፖለቲካው አካባቢ ያሉ ሰዎች ይበዛሉ። አንድ አረፍተ ነገር እስከ መጨረሻው ድረስ ለመናገር ቀላቅለው ይናገራል። ይህ ፍጹም ስህተት ነው። እኔን የሚያሳዝነኝ ተምረዋል ተብለው ትልቅ ቦታ ላይ ያሉ ሰዎች የሚያደርጉትን ቋንቋን የመደባለቅ አባዜ ነው። ለምሳሌ አገራችን ውስጥ 85 በመቶ ገበሬ እንዳለ ይታወቃል። ነገር ግን ግብርናን በተመለከተ የሚደረግ ስብሰባ ላይ አላግባብ የሆኑ የውጭ ቋንቋዎች ሲዥጎደጎዱ እንሰማለን። ስለዚህ ይሄ ችግር የመንግስትን እንዝላልነት ነው የሚያመለክተው፣ ያሉን ሌላው የፌስቡክ ተከታታይ ናቸው እያሳሰበ ያለው የአማርኛ አጠቃቀም ሁኔታ እንግሊዘኛን እየቀላቀሉ የሚናገሩት ናቸው ያሉን በደቡባዊ ጀርመን ባየር ግዛት በሙኒክ ከተማ በሚገኝ ዩኒቨርሲቲ በምርምር ስራ ላይ የሚገኙት ዶክተር አምሳሉ ተፈራ። አንዳንድ ጊዜ ከመንግስት አካባቢ በሚነገረው ሁኔታ አማርኛ እንዲያድግና አንዳንድ ቃላት እንዲ ወደ ሕዝቡ መጠቀሚያዎች እንዲገቡ በዚህ መልኩ የሚደረግበት ነገር አለ። ይህንን በአጠቃላይ ስናይና ሰፋ አድርገን ስንመለከተው አማርኛ ተናጋሪዎችን ወደ አራት ያህል ልንመድባቸው እንችላለን። የተለያዩ አጥኚዎች ከተለያየ አንጻር ሊያቸው ይገባል። የመጀመሪያውና በአብዛኛው ሰው የሚናገረው የባለ ሀገር ዘዬ በምንለው ሁኔታ በየክፍለ ሀገሩ የሚኖሩ የሚናገሩት ነው። ስለዚህ በሸዋ ላይ ያለው ዘዬ ከወሎ ይለያል፣ በወሎ ያለው ከጎንደር ይለያል፣ በጎንደር ያለው ከጎጃም ይለያል። ስለዚህ በአጠቃላይ በየአካባቢው ያሉ ዘዬዎችን ስናይ የመጀመሪያው እና አብዛኛው ተናጋሪ ያለበት ይሄ ነው። ስለዚህ በየቦታው፣ በየአካባቢው፣ በየዘዬው የሚጠቀሙ ቃላት በየሁኔታው ይተረጎማሉ ማለት ነው። በሁለተኛ ደረጃ መደበኛ ተናጋሪ የምንለው የአማርኛ ቋንቋ አለ። ይህም ደግሞ ትምህርት ቀመስ የሆነው ሰው በከተማ አካባቢ የሚኖረው፣ በአብዛኛው ደግሞ የመገናኛ ብዙኃን የሚያዘወትሩት አማርኛ እንደ መደበኛ ተናጋሪ እንደ መደበኛ አማርኛ ተደርጎ የሚወሰድበት ሁኔታ አለ። ሁለተኛ ደረጃ የቤተ ክህነት ቀመስ አማርኛ የምንለው ደግሞ አለ። የቤተ ክህነት ቀመስ አማርኛ ማለት በአብዛኛው የቤተ ክህነቱ ምሁራን እና የቤተ ክህነት ጸሐፊዎች፣ አሁንም ደግሞ በሀገሪቱ ላይ ያሉ ታላላቅ ጸሐፊዎች የምንላቸው የሚጠቀሙበት በትምህርት ዙሪያ፣ በምሁርነት ዙሪያ፣ በዩኒቨርሲቲዎች ዙሪያ፣ በአንዳንድ ደግሞ በየመስኩ ሙያዊ ቃላትን፣ ስያሜዎች ለመስጠት የሚጠቀሙት ሁሉ ከቤተ ክህነት ቀመስ አማርኛ ጋር የተገናኙ ናቸው። በውጭ ሀገር ያሉ ሳይንሳዊ ቃላት ሲመጡ ፍቺ ለመስጠት በእውነት የቤተ ክህነት ቀመሱ አማርኛ ወይም ደግሞ የቤተ ክህነቱ ምሁራን በሰፊው ያገለግላሉ። ለምሳሌ በእንግሊዝኛው ኢኮሎጂ የሚለውን ሀሳብ ለመግለጽ ስነ ምህዳር ማለት፣ ባዮሎጂ የሚለውን ቃል ስነ ህይወት ብሎ ለመፍታት፣ አስትሮሎጂ የሚለውን ስነ ፈለክ ማለት፣ አርኪኦሎጂ የሚለውን ስነ ጥንት ማለት፣ እንዲህ ሲመሳሰሉ ቃላትን ሀሳባቸውን ሳይለቅ ብሔራዊ ትርጓሜ ወይም ፍቺ በመስጠት ደረጃ በተለይ የቤተ ክህነቱ ምሁራን ወይም የቤተ ክህነቱ አማርኛ የሚያገለግለው በጣም በሰፊው መልኩ ነው። በአራተኛ ደረጃ እና በጣም እያሳሰበ ያለው የአማርኛ አጠቃቀም ሁኔታ በእኔ እይታ አጓጉል ዘመንኛ አማርኛ ብዬ የከፈልኩት ነው። አጓጉል ዘመንኛ ማለት ምንድን ነው? ከሌላ ቋንቋ በተለይም ከእንግሊዝኛ ጋር አማርኛን በማደባለቅ ሰዋሱን እንግዳ በሆነ መልኩ መጠቀም፣ ድምፀ ልሳናት ላይ ያልተለመዱ ቅላፄዎችን በማውጣት መናገር፣ ያልተሟላ ትርጉም የሚሰጡ ነገሮችን ማስኬድ፣ አንዱን ከሌላ የግድ የማይገናኙት እንዲገናኙ በማድረግ መናገር ነው። ለምሳሌ አንዳንድ ጊዜ ለምደባቸው አንዳንድ ሰዎች በጣም ታንክዩ ሲሉ ይደመጣል። በጣም አማርኛ ነው ታንክዩ እንግሊዝኛ መሆኑ ነው። እንዲሁም ደግሞ አሁን በጣም በየጊዜው የምንሰማቸው ተደጋጋሚ ቃላት ማዘርና ፋዘር መጡ የሚል አይነት አሉና፣ ይህንና የመሳሰሉን ስናይ አጓጉል አማርኛ ወይም አጓጉል ዘመንኛ የምንላቸው ነገሮች አሉ ማለት ነው። እንግዲህ ይህን እንደ አጠቃላይ ካየን በአማርኛ አጠቃቀም ውስጥ በጣም በየጊዜው የሚስተዋሉ ስህተቶች አሉ። እርግጥ ነው አንዳንድ የስነ ልሳን ምሁራን ሰው በቋንቋ ውስጥ ከተግባባ ድረስ ይሄ ስህተት ነው ይሄ ትክክል ነው ጋር የለበትም ይላል። እውነት ነው ቋንቋ ትልቁ አላማው ማስገባቢያ መሆን ነው። ይሁን እንጂ ቋንቋ ደግሞ የዛው የተሰራለት ስርዓተ ሰዋስዋል ስርዓተ ሰዋስ መጠበቅ አለበት ነው። ስለዚህ አሁን ብዙ ጊዜ እንደ ስህተት ነው ብለን የምንቆጥረው ምንድን ነው? ከተቀመጠው ሰዋስው ውጭ ሲሆን ገጽታውን የሚቀይር ስለሚሆን አሳሳቢነቱ የጎላ ነው። በአዲስ አበባ ዩኒቨርሲቲ የስነ ልሳንና ፊሎሎጂ ትምህርት ክፍል ረዳት ፕሮፌሰር ደርብ አዶ እንደሚሉት ደግሞ አንዳንድ ጊዜ ትክክለኛ ቃላትና የአነጋገር ዘይቤ እንዳልሆኑ እያወቀን እነዚህ ሆኑ ቃላት ደግመን ስንጠቀም ይታያል። በተለይ በቋንቋ አጠቃቀም ላይ የመከተል ነገር ያለ ይመስል እንደ ፋሽን ቋንቋን ፋሽን ያለው ይመስለኛል። እና አንዳንዶቹ ነገሮች መጥፎ ሆነ ወይም ትክክለኛ አለመሆናቸውን እያወቅን መልሰን የምንጠቀምባቸው ጊዜ አስፈላጊነቱ አይታየኝም። እና ትንሽ ለቋንቋ አጠቃቀማችን አስተውሎት ብንጨምር፣ በአጠቃላይ በተለይ በሚዲያ ላይ በአማርኛ ስናወራ በአማርኛ ምናልባት አቻ ቃላት ላልተገኘላቸው ወይም በቀጥታ ሀሳቡን ለመግለጽ ካልቸገረን እንደ ማብራሪያ አካላት ገባ ናቸው በስተቀር እንግሊዝኛና አማርኛን ወይም እንግሊዝኛና ሌላ ቋንቋ እንኳን በአንድ ለማለት የየቀን ወይም የየዕለት ተዕለት ወሬያችንን እንደው እንደዛ በአስተውሎት ቢሆን ምክንያቱም በተለይ ወደ ገጠር አካባቢ አንድ ሰው ግርጥሎት ቢሄድ እና ከዘመዶቹ ጋር ቢቀላቀል አሁን በከተማ እንደሚያወራው ላውራ ቢል ለመግባባት ይቸግረዋል ብዬ አስባለሁ። እና ይሄ በተለይ በወጣቶቹ ላይ አማርኛ ብቻ ተናጋሪ ጋር ቢሄዱ እንዴት አድርገው ማውራት እንደሚችሉ በእውነት ያስቸግራል እና እንደሱ ማየት ራሱ አንድ ድራማ ይሆናል ብዬ አስባለሁ። ስለዚህ እንደው በአስተውሎት የቋንቋ አጠቃቀማችንን እንድንመራ መልካም ነው ብዬ አስባለሁ። ባለፉት ዓመታት በአማርኛ ቋንቋ ብዙ ለውጦች ታይተዋል። ያሉን ዶክተር ዘላለም ሊየው በበኩላቸው ብዙ ነገር መጥቀስ ይቻላል። በአማርኛ ላይ በስነ ድምፁ ላይ በስነ ምዕላዱ ላይ በስነ አረፍተ ነገሩ ላይ በቃላት አጠቃቀም በጣም በጣም ብዙ ብዙ ለውጦች ናቸው ያሉት። እንግዲህ ይሄንን እድገት ነው ውድቀት ነው የሚለውን እንትን ለማለት ከባድ ነው፣ ግን ለውጦቹ በጣም የሚታዩ ናቸው። ጋና ጋርን መጥቀስ ይቻላል። ለምሳሌ ጋ ማለት የዙም ዘንድ ማለት ነው፣ ቦታን አመልካች ነው። ጋር ግን አብሮነትን የሚያመለክት ነገር ነው እና ለምሳሌ በአንዳንድ ቀበሌኛዎች አባቴ ዘንድ ሄጀ ነበር ይባላል። በአዲስ አበባ አካባቢው ደግሞ አባቴ ጋ ሄጀ ነበር። ይሄ እንግዲህ ቦታን የሚያመለክት ነገር ነው እና አሁን ግን ጋና ጋር በጣም ተምታተው፣ የት ቦታ ሆነሽ ነው ይሄን ዘገባ የምታቀርቢው ስትባል አንድ ዘጋቢ የካቲት አስራ ሁለት ሆስፒታል ጋር ነኝ ብላ ትናገራለች፣ ወይም ብሎ ይናገራል። ጋር ነኝ አይባልም። ከተባለም የካቲት አስራ ሁለት ሆስፒታል ጋ ነኝ። የካቲት አስራ ሁለት ሆስፒታል ዘንድ ነኝም ማለት ይቻላል። ጋ ባር ከሆነ ከወንድሜ ጋር ወደ ትምህርት ቤት ሄድሁ እንደሚባለው አብሮነትም ከየካቲት አስራ ሁለት ሆስፒታል ጋር አብሬ ቆሜያለሁ፣ አብሬ ቁጭ ብያለሁ አይነት ነገር ነው የሚያሳድርና ጋና ጋርም በጣም በሚገርም ሁኔታ በብዛት በተለይ በወጣቱ አካባቢ እየተምታቱ ጋ ለጋር ቦታዋን እየለቀቀች ነው የምንሰማው በየጊዜው። ጠን ጠንና ጠን ጠይም ጠ የአማርኛ አይደለም ጠ የግዕዝና በማንኛውም ትክክለኛው አማርኛ ጠን ነው መጠቀም ያለብን እና በነገራችን ላይ ፀሀይ ኮ ጠሀይ ናት ጸባይ ጠባይ ነው መሆን ያለበት፣ ግን በማንኛውም ቦታ ጸ ባለችበት ቦታ ጸ እየገባች አማርኛውን ትንሽ እየረበሸችው ይመስላል። ነጨ፣ ነቀ፣ ነጠ እነዚህ አንጅ ድምጾች የሚባሉ ድምጾች በተለይ በወጣቱ አካባቢ በጣም እንዲያው እየት እየተጠሉ ይመስለኛል እኔ። ምክንያቱም ምናልባት እኔ እንጃ በእንግሊዝኛ እና በሌሎች አውሮፓ ቋንቋዎች ስለሌሉ ሊሆን ይችላል። እስከማውቀው በተጣሊያንኛ የተወሰኑት አሉ። እና ኢትዮጵያን፣ ኢትዮፕያ እየተባለ ሲነገር እንሰማለን። በደንብ በቃ ኢትዮጵያ። እንግዲህ አንድ ሰው አገሩን በትክክል ማለት ካልቻለ በጣም ችግር አለ ማለት ነው እና እነ ሲመጣ ነጨ እየተጠሉ በሌሎች ፈንጂ ባልሆኑ ድምፆች እየተተኩ ነው ያሉት፣ እና ብዙ ብዙ ነገር መጥቀስ ይቻላል። ከስም አወጣት ጀምሮ ሰዋሰው፣ የቃላት አስተዳደሩ ስርዓት አለው። ሁሉም ቋንቋ ስርዓት እንዳለው ሁሉ አማርኛም ስርዓት አለው። ግን የቃላት አስተዳደሩ ላይ በጣም ግሱ የት እንደሚመጣ ይምጣ እንጂ የትም ሊሆን ይችላል፣ አንዳንድ ጊዜ የምንሰማው እና ያ ነገር በጣም ማዕበል ውስጥ አስገብተውታል ይመስለኛል። አማርኛም እና እንግዲህ ምን ምንድን ነው መፍትሄው? ይላሉ። መፍትሄው ቋንቋ አጠቃቀም ስርዓት ማበጀት ነው። በቃ ጀርመኖች ቋንቋቸውን ሲጠቀሙ በቦታ በጊዜ የተወሰነ አጠቃቀምን እንትን ማለት ነው። እንግሊዝኛ ዝም ብሎ ለመገናኛ ብዙኃን በሚቀርብበት ጊዜ ታርሞ በደንብ ሆኖ ነው ተከሽኖ የሚቀርበው እና አማርኛም ቋንቋ አጠቃቀማችን በተለይ መገናኛ ብዙኃን ትምህርት ቤቶች አካባቢ የቋንቋ አጠቃቀማችንን ጥንቃቄ ብናደርግ ልጆቻችንን፣ ተማሪዎቻችንን፣ የሚያዳምጡትን ሰዎች፣ የሚያነቡልንን ሰዎች ልንለውጥ እንችላለን። ስለዚህ ብዙ በትምህርት ቤትና በመገናኛ ብዙሀን አካባቢ በግለሰብም ደረጃ በምንጠቀምበት ጊዜ ትንሽ ጥንቃቄ ብናደርግ ጥሩ ውጤት ሊመጣ ይችላል ብዬ ገምታለሁ። ቋንቋችንን እያከበር ነው አይደለም ሊታሰብበት ይገባል። ያሉን ከባህር ዳር ዩኒቨርሲቲ ዶክተር ሙሉቀን አንዱ አለም ስያሜን በተመለከተ ኢትዮጵያ ውስጥ ያሉ የንግድ ድርጅቶች ብቻ ሳይሆኑ የሰው ስሞችም እየተቀየሩ የአውሮፓ ስሞች፣ አሜሪካ ስሞች ወይም ደግሞ የመካከለኛው ምስራቅ ስሞች ወይም ደግሞ ትርጉማቸው የማይታወቁ ስሞች እየገቡ ናቸው፣ ለሰዎቹ መጠሪያ እየሆኑ፣ ለድርጅቶች መጠሪያ እየሆኑ በሀገራችን እንዳንኮራ ወይም ደግሞ ሀገራችን የምታሳፍር እስከሚመስል ድረስ የሌላ ሀገር ባህል እየተከተልን ያለንበት ሁኔታ አለ። ይሄ እጅግ በጣም መጥቶ ነገር ነው እና ቋንቋችን እያከበር ነው አይደለም ያለ ነው በቃ ቢጨንቀው የባህር ዳር ዩኒቨርሲቲ የአማርኛ ማበልፀጊያ ተቋም ብሎ የከፈተበት ሁኔታ አለ። ቋንቋው እንዲታረም፣ ቋንቋው እንዲስተካከል፣ አማርኛ ስርዓቱን ጠብቆ እንዲሄድ ተብሎ ማለት ነው እና ብዙ ሰው የሚጻፉ መጽሐፍት ራሳቸው ኤዲተር የላቸውም ወይም ደግሞ ቋንቋውን ሊያስተካክል የሚችል የሚያርም አካል የላቸውም። ዝም ብሎ ተጽፎ ይወጣል። ቋንቋውን በተመለከተ ግን ሊያስተካክልና ሊያርም የሚችል አካል የለም። ይሄ ባለመሆኑ ምክንያት በፈለገው ፊደል እየጻፈ ማንኛውም መጽሐፍ ያወጣል። ስለዚህ ይሄ ወደ አለመግባባት ደረጃ እየነዳንና እያስሄደን ነው ብሎ መናገር ይቻላል እና የአማርኛ ቋንቋ በራሱ እጅግ በጣም ትልቅ ቋንቋ ነው። ከሴም ቋንቋዎች በሁለተኛ ደረጃ ከአረብኛ ቀጥሎ የሚገኝ ብዙ ተናጋሪ ያለው ቋንቋ ነው። ስለዚህ ምሉ ነው እንጂ ቃላትን ለመግለጽ ሐሳብን ለመግለጽ የሚያቅተውና የሚቸገር ቋንቋ አይደለም እና ሕብረተሰቡ በአሁኑ ሰዓት ግን ይሄንን ነገር እየተገነዘበ አይደለም። ዝም ብሎ ነው የሚጽፈው። የተለጠፈውን ማስታወቂያ ሰብስበሽ ብታዩ በጣም ት gumelelo guzu nager na imina ngiyona tayayini my you do you feel it yo katsa batsa him the night I'll be dealing in አማርኛ ቋንቋ ከግዝ ቢወስድ ምንም አልነበረም። ክናኝ የመሳሰሉት አላስፈላጊ ቅጥያ ፊደሎችን መጨመሩ ትልቅ ስህተት ነውና ሊጤንበት ይገባል ሲሉ ምሁራኑ በሰጡን አስተያየት የምንስማማ ይመስልናል። እንደ ስርጭት ክፍላችን የፌስቡክ ተከታታዮች አስተያየት ደግሞ ዳይሬክቶሬት ዳይሬክተር ትራንስፎርሜሽን የመተካካት ፖሊሲ አይመቹንም፣ ከአማርኛ ጋር ሲሰሙ ለጆሮ ይጎረብጣሉና እንግሊዘኛ ቃላቱ የአማርኛ አቻ ቃላት ይፈለግላቸው ሲሉ ሰፊ ቃለምልልስ የሰጡንን የቋንቋ ምሁራንን በዶቼ ቬለ ስም በማመስገን የምሽቱን ቅንብር ላጠናቅ። አዜብ ታደሰ ነኝ። ጤና ይስጥልኝ።